አውሮፓና ጀርመን። ዓላማዬ ታሪካዊዋ ሰዓት በምትፈቅድበት ወቅት ህዝባችንን አንድ ማድረግ ነው። ለ16 ዓመታት ጀርመንን የመሩትና የጀርመን ውህደት አባት በመባል የሚጠሩት የቀድሞ የጀርመን መራሄ መንግስት ሄልሙት ኮል ምኞት ነበረ። ኮል ምኞታቸው ምኞት ብቻ ሆኖ አልቀረም። በጎርጎሮሳዊው ጥቅምት 3 1990 እውን ሆነ። ለ28 ዓመታት ሁለት ሀገር ሆነው በግንብ ተለይተው የቆዩት ምስራቅና ምዕራብ ጀርመን በይፋ ተዋሃዱ። ታሪካዊው የምዕራብና ምስራቅ ጀርመን ውህደት ባለፈው ቅዳሜ 25 ዓመት አለፈው። በያኔው መጠሪያቸው የጀርመን ዲሞክራሲያዊ ሪፐብሊክ የምስራቅ ጀርመንንና የጀርመን ፌዴራል ሪፐብሊክ የምዕራብ ጀርመንን ውህደት ያፋጠነው ሁለቱን ሀገራት የከፈለው የበርሊን ግንብ መፍረስ ነው። ለግንቡ መፍረስ መነሻ የሆነው ደግሞ በጎርጎሮሳዊው ህዳር 9989 የያኔው የምስራቅ ጀርመን ገዢ ፓርቲ ማለትም የጀርመን ሶሻሊስታዊ አንድነት ፓርቲ ኃላፊና የፖሊት ቢሮ አባል ጉንተር ቫቦፍስኪ ይፋ ያደረጉት አዲስ የጉዞ ሕግ ነበረ። እያንዳንዱ የጀርመን ዲሞክራቲክ ሪፐብሊክ የምስራቅ ጀርመን ዜጋ የጂዲአርን የድንበር ኬላዎች ተሻግሮ ወደ ውጭ መጓዝ እንደሚችል ዛሬ አንድ ደንብ አውጥተናል። ቫቦብስኪ ይህን ባሳወቁ በጥቂት ሰዓታት ውስጥ በሺዎች የሚቆጠሩ ምስራቅ ጀርመናውያን ወደ ምዕራብ ጀርመን መጉረፍ ጀመሩ። ከዚያ ቀደም ሲል በዚሁ ዓመት በበጋ ወራት በአስር ሺዎች የሚቆጠሩ ጀርመኖች በሃንጋሪና በኦስትሪያ ድንበሮች በኩል ወደ ምዕራብ ጀርመን ገብተዋል። በታሪካዊ ተዋህድ አር ዘጠኝ በመቶ ሺዎች የሚቆጠሩ ህዝቦች የቀድሞዋን የጀርመን ዋና ከተማ በርሊንን ለሁለት በከፈለው በበርሊን ግንብ ዙሪያ ተሰባሰቡ በማግስቱም ጀርመናውያን ግንቡን ማፍረስ ጀመሩ። በጥቂት ወራት ውስጥ የቀዝቃዛው ጦርነት ምልክት የነበረው ሁለቱን ጀርመኖች ከጎርጎሮሳዊው 1961 እስከ 1989 ለያይቶ ያቆየው የበርሊን ግንብ እንዳልነበረ ሆነ። ምስራቅ ጀርመን የገነባችው ይህ ግንብ ምዕራባዊ በርሊንን ከሚያዋስኗት ምስራቅ ጀርመንና ምስራቅ በርሊን የነጠለ ነበረ። የበርሊን ግንብ መፍረስ ከጀመረ ከአራተኛው ቀን በኋላ የምስራቅ ጀርመን ሕዝቦች ፓርቲ ሃንስ ሞድሮውን በመሪነት መረጠ። የምዕራብ ጀርመን ፓርላማ ቡንደስታግ ደግሞ በይፋ ስለ ጀርመን ውህደት መነጋገር ጀመረ። የበርሊን ግንብ ከፈረሰ በኋላ በተከተሉት ሶስት ሳምንታት ውስጥ ከተከሰቱት ሁኔታዎች አብዛኛዎቹ ፍጹም ያልታሰቡ ነበሩ። አንዳንዶቹ ደግሞ ሊሳኩ እንደሚችሉ መገመት የሚቻል ነበረ። በወቅቱ የውህደት ሀሳብ አንገብጋቢው ጉዳይ ነበረ። ከዚሁ ጋር ኮንፌዴሬሽንና የጂዲአር ሶሻሊስታዊ መንገድን ማሻሻል በዚያን ጊዜ የመነጋገሪያ ነጥቦችም ነበሩ። እነዚህን የተለያዩ ሀሳቦች በአንድ አቅጣጫ የሚመሩበትን መንገድ ይፈልጉ የነበሩት የዚያን ጊዜው የምዕራብ ጀርመን መራሄ መንግስት ሄልሙት ኮል ህዳር 28 ለጀርመን ምክር ቤት ቡንደስታግ ባለ 10 ነጥብ እቅድ አቀረቡ። ይህም ወደ ብሔራዊ ህብረት የሚወስድ እቅድ ነበረ። ወደፊት በዴሞክራሲያዊ መንገድ የሚመረጥ መንግስት ካለ ያ ልዩ አጋጣሚ ይፈጥራል ደረጃ በደረጃ ተቋማዊ የሆነ አዲስ የትብብር ዘዴ ሊፈጠርና ሊስፋፋም ይችላል። ይህ አይነቱ አብሮ የማደግ ሂደት የጀርመንን ታሪክ ቀጣይነት ያሳየናል። እንዲህ አይነቱ መንግስታዊ አደረጃጀት ኮንፌዴሬሽን እና ፌዴሬሽን ሁሌም በታሪካችን ነበረ። ከዚህ ታሪካዊ ተሞክሮ በመነሳት አንዲት የተዋሃደች ጀርመን ምን ልትመስል እንደምትችል ልንገነዘብ እንችላለን። ያም ምን ሊሆን እንደሚችል ዛሬ የሚያውቅ የለም። ጀርመን ያለ ሕዝብ ከፈለገ አንድነቱ መምጣቱ የማይቀር መሆኑን እርግጠኛ ነኝ። ታህሳስ 3 ምስራቅ ጀርመኖች ለተቃውሞ አደባባይ ወጡ። ጫናው የበረታበት የምስራቅ ጀርመን መንግስት ባለስልጣናትና የገዢው ፓርቲ ከፍተኛ የአመራር አካላት ስልጣናቸውን ለቀቁ። ታህሳስ 19 ሄልሙት ኮል ድሬስደን ተገኝተው ንግግር አሰሙ። ለውህደት የጓጉትን የብዙዎች ጀርመኖች ስሜት ያነሳሳ ነበረ ንግግራቸው። በሰላምና በነፃነት የሚዋሃድን ህዝብ ዓላማ ያሳወቁበት ይህ ንግግራቸውም የዓለም አቀፉ ማህበረሰብ ትኩረት ሳበ። ዓላማዬ ታሪካዊዋ ሰዓት በምትፈቅድበት ወቅት ህዝባችንን አንድ ማድረግ ነው። በምስራቅ ጀርመን በዚህ መልኩ ታሪካዊው የለውጥ ሂደት ቀጥሎ መጋቢት 18990 በመላ ጀርመን ታሪካዊ ምርጫ ተካሄደ። በዚህ ምርጫም ወግ አጥባቂው የኮል ክርስቲያን ዲሞክራት ህብረት ፓርቲ አሸነፈ። ከዚህ በኋላ የጀርመን ውህደት እውን መሆን እንዲሁም በምስራቅ ጀርመን የማህበራዊ ገበያ ኢኮኖሚ ስራ ላይ እንደሚውል አላጠራጠረም። በያኔዋ የምዕራብ ጀርመን ዋና ከተማ ቦን የኢኮኖሚ የገንዘብና የማህበራዊ ስምምነቶች ተፈረሙ። እነዚህ ስምምነቶችም በዚሁ ዓመት ከሐምሌ አንድ አንስቶ ተግባራዊ እንደሚሆኑ ተገለጸ። የጂዲአር ዜጎች በምዕራብ ጀርመን ገንዘብ መገበያየት ጀመሩ። ሐምሌ አጋማሽ ላይ በውጭ ፖሊሲው ዘርፍ የምትዋሃደው ጀርመን የኔቶ አባልነት የሞስኮ ስጋት ሆኖ ነበረ። ሆኖም የያኔው የሶቪየት ህብረት ኮሚኒስት ፓርቲ ዋና ጸሐፊ ሚሃኤል ጎርባቾፍ እና ኮል በወቅቱ ሩሲያ ውስጥ ካካሄዱት ውይይት በኋላ የሩሲያ ስጋት ተነስቶ በሀሳቡ ተስማማች። በነሐሴ ወር የውህደቱ ጉዳይ መፋጠን ያዘ። ነሐሴ 23 የጂዲአር ፓርላማ ተበትኖ ከጀርመን ፌዴራል ሪፐብሊክ ምክር ቤት ጋር ተቀላቀለ። መስከረም 12 የቦን አስተዳደር ሶቪየት ህብረት ቀዩን ጦሯን ከምስራቅ ጀርመን ስታስወጣ 12 ቢሊዮን የጀርመን ማርክ ሰጠ። ጎርባቾቭ ይህ በቂ አይደለም ብለው በመጠየቃቸውም ሶስት ቢሊዮን ማርክ ጨመሩላቸው። ኮል እርሳቸውም ተቀበሉት። በዚያ ዕለት የምስራቅና የምዕራብ ጀርመን ውጭ ጉዳይ ሚኒስትሮች ፈረንሳይ፣ ብሪታንያ፣ ዩናይትድ ስቴትስ እና ሶቪየት ኅብረት ሞስኮ ውስጥ በተካሄደ የፊርማ ስነ ስርዓት ታሪካዊውን ምዕራፍ ከፍጻሜ ያደረሱ። ጥቅምት ሶስት የምስራቅ ጀርመኑ ህዝባዊ ፓርቲ የመጨረሻውን ስብሰባ አካሄደ። በዚያን ዕለት የሁለተኛው ዓለም ጦርነት ድል አድራጊዎች በጎርጎሮሳዊው 1945 የናዚ ጀርመን ጦር ኃይል ከተሸነፈ በኋላ በጀርመን የነበራቸውን ልዩ መብትና ጥቅሞች ኒውዮርክ ውስጥ ውጭ ጉዳይ ሚኒስትሮቻቸው በተገኙበት አነሱ። በዚሁ ዕለት እኩለሌሊት ከመሆኑ በፊት ምስራቅ ጀርመን ከኔቶ ተቀናቃኝ ከሶሻሊስቶቹ የዋርሶ ስምምነት አባልነት ወጣች። የጀርመን ባንዲራም በበርሊኑ የጀርመን ምክር ቤት ዳግም ተውለበለበ። ይህን ስነ ስርዓት ከሁለት ሚሊዮን በላይ ሰዎች በስፍራው ተገኝተው ተከታትለውታል። ምስራቅና ምዕራብ ጀርመን ከተዋሃዱ በኋላ ባለፉት 25 ዓመታት ጀርመን በኢኮኖሚ ተጠናክራ የመሪነቱን ስፍራ ከሚይዙት አንዷ ሆናለች። በአውሮፓ ህብረት ሀይሏና ተሰሚነቷም እያደገ ሄዷል። በምስራቃዊ ጀርመንም ብዙ የመሰረተ ልማት ግንባታዎች ተካሂደዋል። እስከ ዛሬ ድረስ ለምስራቅ ጀርመን መልሶ ግንባታ ከሀገሪቱ ሰራተኛ የሚሰጠው የገንዘብ ድጋፍ እንደቀጠለ ነው። ምስራቅ ጀርመንን ከምዕራብ ጀርመን ጋር ለማስተካከል የሚደረገው ጥረት ቀጥሎ በተካሄደባቸው ጊዜያት በምስራቅ ጀርመን ብዙ ለውጦች ታይተዋል። ከመካከላቸው የምስራቁ ክፍል ነዋሪ ቁጥር መቀነስ፣ ስራ አጥነት መስፋፋት፣ እንዲሁም የቀኝ አክራሪዎች መጠናከርና የውጭ ዜጎች ጥላቻ ማቆጥቆጥ ይገኙበታል። አድማጮች፣ ባለፈው ቅዳሜ የተከበረውን 25ኛውን የጀርመን ውህደት የተመለከተው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንጠብቃችኋለን። እስከዚያው ደህና ቆዩን።